ኢትዮጵያ ላደን ምቹ አገር መሆኗን ከመምጣቴ በፊት ሰማ አድርጌ ነበር። አሁን ስላደን በሰፊው ሊያስረዱኝ ይችላሉ። ለመሆኑ የፈቃድ ወረቀት አለዎት? የፈቃድ ወረቀት ያስፈልጋል እንዴ? አዎ፣ ያስፈልጋል። በኢትዮጵያ ውስጥ ያለ ፈቃድ ወረቀት ማደን አይቻልም። ታዲያ ፈቃዱን ከየት ማግኘት እችላለሁ? ማመልከቻ ጻፍ አድርገው ወደ አገር ግዛት ሚኒስቴር ቢሄዱና ለጸሐፊው ቢሰጧቸው ወዲያውኑ ቀረጡን አስከፍለው የፍቃድ ወረቀቱን ይሰጥዎታል። ይህን ነገር ዛሬ ከሰዓት በኋላ እፈጽማለሁ። አዳኝ ከመሆኑ በፊት ማሰብ የሚያስፈልግዎት በጣም ጨካኝና ሰውን ስብብርብር የሚያደርጉ አውሬዎች መኖራቸውን ማወቅ ነው። እንደ ፈለጉት ስብር ያደርጉኛል እንጂ ማደኔን አላቆምም። ለሁሉም ቢያስቡበት አይከፋም ለምሳሌ ትልልቅ አውሬዎችን ከማደን ትንንሽ አውሬዎችን ማደን ይቻላል። እነዚህ ትንንሽ አውሬዎች የት ይገኛሉ? እነሱ ጠዋት ጠዋት በየሜዳውና በየኮረብታው ላይ ሳራቸውን ሲለቃቅሙ ይገኛሉ። ይሁን ብችል የፍቃድ ወረቀቱን አውጥቼ አደኔን እጀምራለሁ። ስትራክቸርስ ሴንትንስ እንጨት እንጨት ልሰብር ስል እጀን ቆረጥኩት። ድንጋይ፣ ድንጋዩን ልታነሳ ስትል ጀርባ ተጐዳ። ጭቃ መደንቀር፣ መኪናውን ልትነጂ ስትል ጭቃው ውስጥ ተደነቀርሽ። መከላከል ለአገሩ ሊከላከል ሲል ሞተ። ደብዳቤ ልትጽፍ ስትል እርሳሷ ተሰበረ። ብረት። የብረት ጠረጴዛ ልንገዛ ስንል የእንጨት ጠረጴዛ አየን። ሲኒማውን ልታዩ ስትሉ መብራቱ ጠፋ። ጡብ ቤት ሊሰሩ ሲሉ የጡብ ዋጋ ተወደደ። በወንበር ላይ ተቀመጠ። በወንበር ላይ እንደ መቀመጥ አለ። ወደ አገሩ ሄደ። ወደ አገሩ እንደ መሄድ አለ። ልብሴን አውልቄ ተኛሁ። ልብሴን እንደማውለቅ አድርጌ ተኛሁ። እናቷን ለማየት ሮጠች። እናቷን ለማየት እንደ መሮጥ አለች። ተማሪ ቤት ደርሰው መጡ። ተማሪ ቤት እንደ መድረስ ብለው መጡ። ልጃገረዷ አበባውን ለቃቀመች። ልጃገረዷ አበባውን እንደ መለቃቀም አደረገች። ሰውየው እርሳሱን ወረወረው። ሰውየው እርሳቱን እንደ መወርወር አደረገው። ልጅቷ መጽሐፍ አነበበች። ልጅቷ መጽሐፍ እንደማንበብ አደረገች። መኪናውን እንዲሰጠው አባቱን ለመነ። መኪናውን እንዲሰጠው አባቱን እንደ መለመን አደረገ። ቤቱን አረንጓዴ ቀለም ቀባ። ቤቱን አረንጓዴ ቀለም እንደ መቀባት አደረገ። እጁን በሳሙና ታጠበ። እጁን በሳሙና እንደመታጠብ አደረገ። ሲጃራ ጨሰ። ሲጃራ እንደማጨስ አደረገ። ገንዘቡን ተቀበለ። ገንዘቡን እንደ መቀበል አደረገ። ነገሩን ዘነጋቸው። ነገሩን እንደ መዘንጋት አደረገችው።